ሕዝብ በተሰበሰበበት ቦታ ማጤስ የሚከለክለውን ሕግ ተግባራዊ ከማድረግ አንጻር መሻሻሎች አሉ ሲል የኢትዮጵያ ጤና ጥበቃ ሚኒስቴር አስታወቀ። በተለይ ለአንዳንድ የውጭ ዜጎች አዲስ ነገር እየሆነባቸው ነው። በሂደት ግን እየተለመደ ይሄዳል ያሉት በሚኒስትር መስሪያ ቤቱ የፖሊሲ ጉዳዮች አማካሪ አቶ ዳዊት ዲቃሶ ናቸው ለአሜሪካ ድምፅ በሰጡት አስተያየት። በጤና በስነ ህዝብና በመድኃኒት ቁጥጥር ላይ የሚመክር የሚኒስትሮች ስብሰባ ዛሬ በአፍሪካ ህብረት የስብሰባ አዳራሽ ተጀምረዋል። እስክንድር ፍሬው ተከታትሎታል። በሚኒስትሮች ምክር ቤት ደንብ ቁጥር 299 እዝባር 2006 መሰረት እዚህ ቦታ ማጨስ እየተከለከለ ነው የሚል ጽሑፍና ምልክት በአዲስ አበባ የተለያዩ መዝናኛዎች ይታያል። በምግብ ቤቶች፣ ቡና ቤቶች፣ መጠጥ ቤቶች፣ በሸቀጣሸቀጥ ሱቆች ሳይቀር ይህንን ጽሑፍ መመልከት ይቻላል። የጤና ጥበቃ ሚኒስቴርም በ2006 መጨረሻ የወጣውን ሕዝብ በተሰበሰበበት ቦታ ማጨስ የሚከለክል ህግ ከመተግበር አንጻር ለውጥ መኖሩን ይናገራል። በጤና በስነ ሕዝብ እንደዚሁም በመድኃኒትና ሰጥቷልና በአደንዛዥ እጽ ቁጥጥር ላይ ያተኮረ ስብሰባም ነው በአፍሪካ ህብረት አዳራሽ ዛሬ የተጀመረው። በዚሁ ስብሰባ ላይ እየተካፈሉ ያሉት በጤና ጥበቃ ሚኒስቴር የፖሊሲ አማካሪ አቶ ዳዊት ዲቃሶ ማጨስን የሚከለክለው ህግና ተግባራዊነቱ ከዘርፉ የአገሪቱ ስኬቶች እንደአንዱ ሊቆጠር ይችላል። ቢያንስ ህዝብ በሚሰበሰቡባቸው ቦታዎች መከልከሉ አሁን ብዙ ሰው በነዚህ አካባቢዎች በነጻ መተንፈስ የሚያስችል ሁኔታ ፈጥሯል። አሁን ለምሳሌ ድሮ በመዝናኛ ቦታዎች በክበቦች እንዳሰኛቸው ነበር የሚሆኑት። በትምህርት ቤት አካባቢ እንዳሰኛቸው ነበር የሚንቀሳቀሱት። አሁን ግን ያ ሁሉ ቁጥጥር እየተደረገበትም ስለሆነ አንደኛ ሰዎች ይህን ቢዝነስ አድርገው እንዳይወ ተገንዝቱ የዜጋን ህይወት አፌክት የሚያደርግ ነገር መሆኑን ተገንዝበው ከዚህ ስራ እንዲቆጠቡ በሚዲያ ላይ ከፍተኛ ስራ ነው እየተሰራ ያለው። በ2006 መጨረሻ የወጣው ህግ በአዲስ አበባ ከተማ መተግበር ከጀመረ አንድ አመት አልሞላውም። አተገባበሩ ላይም ወጥነት የማይታይበት ሁኔታ አለ። አንዳንድ የመዝናኛ ቦታ ባለቤቶችና ኃላፊዎች ህጉን መናገር፣ ኢትዮጵያውያንንና የውጭ ሀገር ዜጎችንም እንዳያጭሱ መከልከል ሲሳናቸው ይታያል። ህጉ በቅጣት አለመታገዙ ለዚህ አንዱ ምክንያት ሊሆን እንደሚችል የሚናገሩ አሉ። አቶ ዳዊት ግን እስካሁን ከቅጣት ይልቅ በማስተማር ላይ መተኮሩ ተገቢ እንደሆነ ነው ያብራሩት። ህጎች በሚወጡበት ጊዜ ህጉን መጀመሪያ ለህዝቡ ማስተዋወቁ ነው የሚቀድመው ከቅጣት በፊት ማለት ነው እና ህዝቡ ራሱ የራሴ ነው ብሎ መነሳት እንዲችል የማድረግ ስራ ነው የሚቀድመው። ከዛ በኋላ ህጉን በእጁ አግኝቶ እያለ የሚያስቀጣው ምን እንደሆነ የማያስቀጣው ምን እንደሆነ ለይቶ ካወቀ በኋላ ወደ ጥፋት ሆን ብሎ ሲሄድ ግን የግዴታ ወደ ቅጣት ይሄዳል እና ቅጣትን ማስቀደም ብዙ ጊዜ ለህግ አፈጻጸም የባሰ እንቅፋት ነው የሚሆነው። ስለዚህ ቀድሞ ህግን የማስተዋወቅ ስራ ነው፣ ከዛ ቀጥሎ ያወቀውን ህግ ተግባራዊ እንዲያደርግ ማድረግ ነው። አሁንም ስራ ላይ የዋለ ነው። ነገር ግን የቱሪስቶች ፍሰት እንቅስቃሴ አለ እና ለጊዜው ለመልመድ የተቸገሩ ሆቴሎችም አሉ ይነግሩናል። የሚመጡ እንግዶችም አሉ። ድንገት ዜጎች አዲስ ነገር ነገር ይሆንባቸዋል። እንደምታውቁ ብዙ ሀገሮች ጋራ የማጠስ ነገር አለባቸው እና ከዚያ የሚመጡ ሰዎች ህግ የሚለውን ለመቀበል ለራሱ ይቸገራሉ እና ቀስ ብለን እያለማመድን ሰዎች ሙሉ በሙሉ ተግባራዊ ወደሚያደርጉበት ደረጃ ለማድረስ ሁል ጊዜም ያለ ነው እና በምንፈልግበት ጊዜ ደግሞ እዚህም ውስጥ ቸልተኝነትን ኑሮ ሆን ተብሎ የሚደረግ ጥፋት ካለ ማስቀጣት ግድ ይላል። ዛሬ በአፍሪካ ህብረት የተጀመረው የጤና ሚኒስትሮች ስብሰባ በየሁለት ዓመቱ የሚካሄደው ስብሰባ አካል ነው። በጤና በስነ ህዝብና በመድኃኒት ቁጥጥር ላይ በማተኮር የእጽ ዝውውርና ቁጥጥርም የተተኮረበት ርዕስ ነው። ምክረ ሀሳቦች ቀርበዋል፣ ውይይትም ተካሂዶባቸዋል። በአህጉር ደረጃ የአፍሪካን የመድኃኒት ተቆጣጣሪ ኤጀንሲ ለማቋቋም የሚያስችል ረቂቅ ሕግ መቅረቡም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።